የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 22 2015 ዓ.ም ዝግጅታችን ጀመረ። በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞኖችን ከሚያጎራብቱ አካባቢዎች የተቀሰቀሰው ግጭት እየተረጋጋ መሆኑ ተገለጸ። በ12ተኛ ክፍል የታየው ዝቅተኛ ውጤት መንስኤው መጣናት አለበት ሲሉ ምሁራን ጠይቀዋል። እነዚህ በምሽቱ ከያዝናቸው ዘገባዎቻችን መካከል ጥቂቶቹ ናቸው። ሌሎች የሀገር ውስጥና የውጭ ዘገባዎችንም አካተናል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማ በራይ ድኅረ ገጽ ፕሮዲውሰራችን አበባየሁ ገበያውም አብረውን ያመሻሉ። የምሽቷ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቷ አራት ሰዓት ድረስ አብረናችሁን ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ በኢትዮጵያ ያለው ጦርነት መቆም፣ የሰብአዊ እርዳታ ፍሰት እንዲኖር ስለሚፈቅድ አስፈላጊ ነው ሲሉ ተናገሩ። አምባሳደሯ ይህን የተናገሩት ከትናንት በስቲያ ቅዳሜ ኬንያን በጎበኙበትና ወደ ዩናይትድ ስቴትስ ለሚመጡ ፍልሰተኞች አዲስ የተቋቋመውን የፍልሰተኞች ማቋቋሚያና መቀበያ መርሃ ግብር አስፈላጊነት በገለጹበት ወቅት ነው። We welcome the cessation of hostilities. So many lives were lost and destroyed in this useless war. የግጭቱን መቆም በደስታ እንቀበላለን። እርባና በሌለው ጦርነት የብዙዎች ህይወት ጠፍቷል፣ ውድመትም ሆኗል። ኤርትራን በስም ጠርተን የውጭ ወታደሮች ከኢትዮጵያ ለቀው እንዲወጡ ጥሪያችንን በተከታታይ ስናቀርብ ነበር። አሁን ወደ ኋላ ወደ ድንበር መመለሳቸውን ተረድተናል። የተኩስ ማቆም ስምምነቱ ዘላቂ እንዲሆንና የሰብአዊ እርዳታው እንዲቀጥል ከተፈለገ ከኢትዮጵያ ለቀው እንዲወጡ መጠየቃቸው አስፈላጊ ይመስለኛል። በኬንያ የተቋቋመው አዲሱ የፍልሰተኞች መቀበያ ፕሮግራም አሜሪካውያን በግል ድጋፍ ወይም ስፖንሰር በማድረግ ፍልሰተኞችን ማቋቋምና መቀበል እንዲችሉ እድል የሚሰጥ የትምህርትና የተለያዩ የፈጠራና መልሶ ማቋቋሚያ ፕሮግራሞችን ያካተተ አዲስ መርሃ ግብር መሆኑንም አምባሳደር ሊንዳ ቶማስ ገልጸዋል። ብዙዎቹ ፍልሰተኞች በኬንያ ከሰላሳ ዓመታት በላይ የቆዩ በመሆናቸው ኬንያውያን ናቸው ማለት ይቻላል። እነሱ ኬንያ ውስጥ እንዲሰሩና መተዳደሪያ ያኖሯቸው ለኬንያ ኢኮኖሚም አስተዋጽኦ እንዲያበረክቱ የሚደረገውን ጥረት እየደገፍን ነው ሲሉ የተናገሩት አምባሳደር ሊንዳ ቶማስ በዚሁ ጉዳይ ከኬንያ ፕሬዚደንት ዊሊያም ሩቶ ጋር ተወያይቻለሁ ብለዋል። የዓለም ቤተ ክርስቲያን አገልግሎት ረዳት ዲሬክተር ኒኮል ኢሩንጉም በበኩላቸው ከኢትዮጵያና ኤርትራ አይነት አገሮች የሚመጡ ፍልሰተኞችን ለማቋቋም የመቀበያ መርሃ ግብሮች መኖር አስፈላጊ ናቸው ሲሉ ተናግረዋል። ኢሩጉ አክለውም በዚህ አዲስ በወጣው ተነሳሽነት ከኢትዮጵያ፣ ኤርትራ፣ ዲሞክራቲክ ኮንጎ፣ ሶማሊያና የአፍሪካ አገሮች የመጡ በሺዎች የሚቆጠሩ ፍልሰተኞች ተጠቃሚ ለመሆን በመታደላቸው በጣም ተደስተናል ብለዋል። በዲሞክራቲክ ኮንጎ ነገ ጉብኝት ያደርጋሉ የተባሉትን የካቶሊኩን ሊቀጳጳስ አቡነ ፍራንሲስን ለመቀበል ትናንት እሁድ የመጨረሻዎቹ ዝግጅቶች መካሄዳቸው ተነገረ። አቡነ ፍራንሲስ በኮንጎ የሶስት ቀናት ጉብኝት ለማድረግ በነገ ውለት በአገሪቱ ዋና ከተማ ኪንሻሳ ይገባሉ ተብሎ እንደሚጠበቅ ተዘግበዋል። በቱኒዚያ ትናንት እሁድ በተካሄደው ሁለተኛ ዙር የምክር ቤት አባላት ምርጫ 8 ሚሊዮን ከሚደርሱ መራጮች መካከል የተሳተፉት 11.3 ከመቶ የሚሆኑ ድምፅ ሰጪዎች ብቻ መሆናቸውን ከየክፍለ ግዛቱ የተሰበሰቡትን መረጃዎች እንደሚያመለክቱ ሮይተርስ ዘግበዋል። ዋነኞቹ ተቃዋሚ ፓርቲዎች ከምርጫው ራሳቸውን ማግለላቸው አብዛኞቹ የምክር ቤቱ መቀመጫዎች በየግላቸው ወደ ተወዳደሩ እጩዎች የሚገባ መሆኑንም ሮይተርስ አስታውቀዋል። ፓኪስታን ውስጥ በሰሜን የአገሪቱ ክፍል በምዕመናን በተሞላ አንድ መስጊድ ውስጥ ዛሬ ከሰዓት በኋላ በደረሰ የቦምብ ፍንዳታ ጸሎት ላይ የነበሩ ቢያንስ 47 ሰዎች ተገደሉ። የሂበር ፓህቱን ክፍለ ግዛት ዋና ከተማ በሆነችው ማዕከላዊቱ ፔሻወር በአጥፍቶ ጠፊ መፈጸሙ በተነገረ በዚሁ ጥቃት ከተገደሉት ሌላ 140 የሚሆኑ መቁሰላቸው ተነግረዋል። የአገሪቱ የጸጥታ ደህንነት ምክትል ኮሚሽነር ሻፊውላ ካሃን ከፍርስራሽ ውስጥ ሁለት ሰው በሕይወት ማውጣታቸውን ማምሻውን ተናግረዋል። በጥቃቱ ጉዳት ከደረሰባቸው መካከል አብዛኞቹ የክፍለ ግዛቲቱ ፖሊሶች መሆናቸው ተመልክተዋል። አደጋው የደረሰበት መስጊድ በደህንነትና የመንግስት ባለሥልጣናት የሚዘወተር መሆኑን ተነግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። በፍልስጤምና በእስራኤል መካከል በቅርቡ ተቀስቅሶ የተካረረው ግጭት በአስቸኳይ እንዲቆምና ውጥረቱ እንዲረግብ ለማስቻል በሚቻልበት መንገድ ላይ ለመምከር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ቴላቪቭ ገብተዋል። ግብፅ ውስጥ ካደረጉት አጭር ቆይታ በኋላ እስራኤል የገቡት ብሊንከን ፍልስጤማውያኑ በእስራኤላውያን ላይ አድርሰዋቸዋል ያሏቸውን በቅርብ የተፈጸሙ ጥቃቶች አውግዘዋል። ይሁን እንጂ በማንም ሲቪል ላይ የሚደርስ ጉዳት ተቀባይነት እንደሌለው የተናገሩት አሜሪካዊው የውጭ ጉዳይ ሚኒስትር እስራኤል ከአጸፋው እርምጃ እንድትታቀብ አሳስበዋል። በሽብር አድራጎት የንጹሐንን ሕይወት መቅጠፍ ምንጊዜም ቢሆን አረመናያዊ ወንጀል ነው ያሉት ብሊንከን ባለፈው አርብ ከአንድ ኢየሩሳሌም ከሚገኝ ምኩራብ ውስጥ ሲወጡ ለተገደሉት ሰባት ሰዎችን በማስታወስ በተለይ ሰዎችን በአምልኮ ስፍራቸው ደጃፍ ላይ ኢላማ ማድረግ እጅግ በጣም አስደንጋጭ ነው ብለዋል። የሰሞኑ አመፅ የተቀሰቀሰው በሰባት እስራኤላውያን ላይ የተፈጸመን ግድያ ለመበቀል በሚል የእስራኤል ወታደሮች የታጣቂዎቹ ጠንካራ ይዞታ የሆነውን የዌስት ባንኳን ጀኒንን ወረው የበዙት ታጣቂ የሆኑ አስር ሰዎችን ከገደሉ በኋላ መሆኑ ተነግረዋል። ብሊንከን ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ከፍልስጤሙ ፕሬዚደንት መሐሙድ አባስም ጋር ተገናኝተው እንደሚነጋገሩ ቀደም ሲል ተገልጸዋል። ሶሪያ ውስጥ በምስራቅ የአገሪቱ ክፍል በኢራን በሚደገፉ አንጃዎች ላይ በተካሄደ ተከታታይ የድሮን ጥቃት አስር ሰዎች መገደላቸው ተነገረ። ዛሬ ሰኞ በተካሄደው የድሮን ጥቃት ከተገደሉት ሶስት ሰዎች መካከል አፍቃሬ ኢራን የሆኑ አንድ ወታደራዊ መሪ እንደሚገኙበት መሰረቱን እንግሊዝ ያደረገው የሶሪያ ሰብዓዊ መብቶች ቃፊር ቡድን አስታውቋል። በድሮኑ ጥቃቱ የተገደሉት ሌሎች ሰዎችንም አስመልክቶ ክትትል እያደረገ መሆኑን ቡድኑ ጨምሮ ገልጿል። በኢራን ይታገዛል የተባለው ቡድን አዛዥም ሆኑ ከእርሳቸው ጋር የተገደሉት ሁለት ባልደረቦቻቸው የሶሪያ ዜጎች አለመሆናቸውን የመብቶቹ ቃፊር ቡድን አመልክተዋል። ኢራን በሶሪያው የእርስ በርስ ጦርነት የታጠቁ አንጃዎችን ማሰማራትን ጨምሮ ደማስቆ ለሚገኘው አጋሯ ወታደራዊ እርዳታ እንደምትሰጥ አዣንስ ፍራንስ ፕሬስ ዘግበዋል። ለድሮን ጥቃቱ ኃላፊነት የወሰደ አንድም አገር ባይኖርም እስራኤል ቀደም ሲል ዩናይትድ ስቴትስ ጦር በንቃት በሚንቀሳቀስባቸው አካባቢዎች ባሉ በኢራን የሚደገፉ ቡድኖችና በሶሪያ መንግስት ኃይሎች ላይ በመቶዎች የሚቆጠሩ የሚሳይልና የአየር ድብደባዎች ማካሄዷ ተዘግበዋል። ኢራን በሶሪያው የእርስ በርስ ጦርነት የታጠቁ አንጃዎችን ማሰማራት ጨምሮ በደማስቆ ለሚገኘው አጋሯ ወታደራዊ እርዳታ እንደምትሰጥ በአጃንስ ፍራንስ ፕሬስ ዘገባ ተመልክተዋል። ለጥቃቱ ኃላፊነቱን የወሰደ አንድም አገር ባይኖርም እስራኤል ዩናይትድ ስቴትስም ተሳታፊ በሆነችበትና በኢራንና በሶሪያ መንግስት በሚደገፉ ኃይሎች ላይ በመቶዎች የሚቆጠሩ የሚሳኤልና የአየር ድብደባዎች ማካሄዷ ተዘግበዋል። የቲክቶክ ዋና ስራ አስፈጻሚ ሹ ዚ ቼው የፊታችን መጋቢት ውስጥ ዩናይትድ ስቴትስ ተወካዮች ምክር ቤት የኃይልና የንግድ ኮሚቴ ፊት ቀርበው ማብራሪያ እንደሚሰጡ ተገለጸ። ቼው መጋቢት 14 2015 ዓ ም ምክር ቤቱ ኮሚቴ ፊት ለመጀመሪያ ጊዜ እንደሚቀርቡ የኮሚቴው ሊቀመንበር ሪፐብሊካኑ እንደራሴ መክሞሪስ ሮጀርስ ዛሬ ባወጡት መግለጫ አስታውቀዋል። የቲክቶክ ባለቤት የሆነው ባይት ዳንስ ኩባንያ የቻይና ኮሚኒስት ፓርቲ የአሜሪካውያን ተጠቃሚዎችን መረጃ እንዲያገኙ ሆም ብሎ ይፈቅዳል ያሉት መክሞሪስ አሜሪካውያን ይህ የግል ገመናቸውን መረጃዎችን ምን ያህል እንደሚነካ የማወቅ መብት አላቸው ብለዋል። የዋና ሥራ አስፈጻሚው የውጭ ጉዳይ ኮሚቴ ፊት የመቅረብ ዜና የወጣው ኮሚቴው ከብሔራዊ ደህንነት ጋር በተያያዘ ቲክቶክ በዩናይትድ ስቴትስ ውስጥ የሚሰጠው አገልግሎት እንዲታገድ በቀረበው የሕግ ረቂቅ ላይ በሚቀጥለው ወር ድምፅ ለመስጠት እቅድ በያዘበት ጊዜ መሆኑ ተመልክተዋል። ቼው በምክር ቤቱ ኮሚቴ ፊት ቀርበው ቃላቸውን እንደሚሰጡ ቲክቶክ ዛሬ ሰኞ በሰጠው መግለጫ አረጋግጠዋል። ዘጠና ስድስት ፍልሰተኞችን ያሳፈረችው ኦሽን ቫይኪንግ የምትባል ነፍስ አድን መርከብ ማዕከላዊ ሜዲቴሪያን ባህር ላይ ለአራት ቀናት ከተጓዘች በኋላ የጣሊያን ማሪና ዲ ካራራ ወደብ ደረሰች። ዘጠና ስድስት ፍልሰተኞችን ያሳፈረችው ኦሽን ቫይኪንግ የምትባል ነፍሰ አድን መርከብ ማዕከላዊ ሜዲትሬኒያን ባህር ላይ ለአራት ቀናት ከተጓዘች በኋላ የጣሊያን ማሪና ዲ ካራራ ወደብ ደረሰች። በጆርጂያ ማሎኒ የሚመራው ቀኝ አክራሪው የጣሊያን መንግስት ፍልሰተኞቹ የት ይውረዱ በሚል ጥያቄ ላይ መንግስታዊ ካልሆኑ ድርጅቶች ጋር ውዝግብ ውስጥ ገብተዋል። በመቀበያነት የሚመደቡት ወደቦች ፍልሰተኞቹ ለተገኙበት ስፍራ ቅርበት ያላቸው እንዲሆኑ የአውሮፓ ረድኤት ድርጅቶች እየጠየቁ ነው። በቅርብ በተካሄዱ ነፍሰ አድን እንቅስቃሴዎች ከባህሩ ላይ ከተነሱት ፍልሰተኞች የሚበዙት የተወሰዱት እስከ 1500 ኪሎ ሜትሮች ርቀው ወደሚገኙበት ወደቦች መሆኑ ተዘግበዋል። ፍልሰተኞቹን ርቀው ወደሚገኙ ወደቦች ማጓጓዝ የሚገኙባቸውን የማዕከላዊ ሜዲትሬንያን አካባቢዎች ያለ ቃፊር ጥሎ ለመሄድ ብዙ መርከቦች እንዲሰባበሩና ብዙ ሞት እንዲደርስ መፍቀድ እንደሆነ በመግለጽ የረድኤት ተቋማት አቤቱታ እያሰሙ ነው። ኤስኦኤስ ሜዲትሬኒያን የሚባለው የበጎ አድራጎት ድርጅት ዳይሬክተር ካርላ ሜልኪ በዚህ ጊዜ ፍልሰተኞቹን ለማትረፍ ቦታ ላይ ከመድረሳቸው በፊት አራት ተሳፋሪዎች መሞታቸውን ተናግረዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በዚህ በያዝነው ወር ብቻ ከሰሜን አፍሪካ ወደ አውሮፓ የሜዲትሬኒያን ባህር ሲያቋርጡ የነበሩ 33 ሰዎች መሞታቸውን አስታውቋል። ባለፈው የአውሮፓ ዓመት 1953 ሰው ባህሩን ለማቋረጥ ሲሞክር መሞቱን የዩኤንኤችሲአር አክሎ አመልክቷል። አድማጮች ለምሽቱ የተነገረው የዜና ሰዓት በዚህ በቃ ከቀሪዎቹ የምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ሰኞ ጥር 22 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም ከኛ ጋር እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የመጀመሪያው የአብይ ርዕስ ዘገባችን እንለፍ። በአማራ ክልል የሰሜን ሸዋና ኦሮሞ ብሔረሰብ ዞኖችን በሚያጎራብቱ አካባቢዎች የተቀሰቀሰው ግጭት እየተረጋጋ መሆኑ ተገለጸ። ለአንድ ሳምንት ገደማ የዘለቀውና ለሰዎች ሞት የአካል ጉዳት መፈናቀልና ንብረት ውድመት መንስኤ ሆኗል የተባለው ግጭት እየተረጋጋ መምጣቱን ያስታወቁት የኦሮሞ ብሔረሰብና የሰሜን ሸዋ ዞኖች ሲሆኑ በአካባቢዎቹ በተደጋጋሚ የሚቀሰቀሱት ግጭቶች ዘላቂ መፍትሔ እንዲያገኙና በግጭቱ ጉዳት የደረሰባቸውን ዜጎች መልሶ ለማቋቋም በሚደረገው ጥረት ሁሉም የበኩሉን እንዲያበረክት ጥሪ ተላልፏል። መስፍን አራጌ ተጨማሪ አለው። ጥር 13 ቀን 2015 ዓ ም በሰሜን ሸዋ ዞን የኤፍራታና ግድም ወረዳ ጀዋህ አካባቢ የተቀሰቀሰው ግጭት ወደ አጣዬ፣ ሸዋሮቢት፣ አንጾኪያ ገምዛ፣ ጅሌ ጥሙጋና አርጡማ ፎርሲ አካባቢዎች ተስፋፍቶ ለጊዜው ቁጥሩ በይፋ ያልተገለጸ ብዙ ሰው መሞቱንና ከመቶ ሺህ በላይ መፈናቀላቸውን ግጭቱ ከነበረባቸው የወረዳ አስተዳዳሪዎች እየተገኙ መረጃዎች ያመለክታሉ። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ዛሬ ሁኔታዎች እየተረጋጉ መሆኑን ገልጸዋል። ሰው ሀገርን የማፍረስና ስርዓትን በኃይል የመናድ ፍላጎት በቀጠናችን ለማሳካት ታስቦ የጠነሰሰው ጥፋት ምንም እንኳ ብዙ ጉዳት በቀጠናው ቢያደርስም ሆናችንን ጨምሮ በርካታ ህይወቶች የጽታ ኃይላችን ህይወት ንብረቶች የሚያወደመ ቢሆንም በህዝቡና በመንግስት የተቀናጀ የጸጥታና የፖለቲካ ስራ መቀልበስ ተችሏል። የሰሜን ሸዋ ዞን ከፍተኛ አመራሮችን ለማግኘት ለአራት ተከታታይ ቀናት ያደረግነው ጥረት ባይሳካም ከፍተኛ ግጭት ተካሂዶባቸው ከነበሩ አካባቢዎች ያነጋገርናቸው የኤፍራት አገድሞ ወረዳ ዋና አስተዳዳሪ ችሮታው ባሳዘን በተወሰነ መልኩ በአካባቢዎቹ ላይ ሰላም መመለሱን ገልጸውልናል። አሁን የፌዴራልም የክልሉም የጸታ መዋቅር በአካባቢው ላይ በጥምረት እየሰሩ ነው ያሉ ለሁለቱም ዞኖች ና እና ለዞኑ ብስር ላሉ ወረዳዎች የጋራ አቅጣጫ ተሰጥቶ በጋራ ማህበረሰቡ ጋር ያሉ ችግሮች ነበሩ። ችግሩ የተነሳበትንም ጉዳይ የሚያጣራ ካል እያጣራ እኛ ግን ጎን ለጎን ማህበረሰቡን የማረጋጋትና ወደ ነበረበት እንዲመለስ የማድረግ ስራ እየተሰራ ነው ያለው። አሁን ትናንትና ወዳ ጀምሮ አንጻራዊ ሰላም ነው ያለው። አሁን በዛሬና ትናንትና ደግሞ በጣም በሚሻል ደረጃ በምትለው ድመቱ ጥሩ እንቅስቃሴዎች አሉ። በሸዋሮቢት ከተማም መንግስታዊና የግል ተቋማት ስራ መጀመራቸውንና ተቋርጦ የነበረ የአዲስ አበባ ደሴ መንገድ መጀመሩን የከተማዋ ከንቲባ ተስፋዊ መንግስቴ ገልጸዋል። አሁን ከተማች ላይ የተረጋጋ ነገር ነው ያለው። የመንግስት ተቋማታች ክፍት ናቸው። ትራንስፖርት እንቅስቃሴዎች፣ ስይት ድርጅቶች ሙሉ በሙሉ ተከፍተው ወደ ስራ እየገቡ ነው። ዛሬ እየዞርንም የተለያዩ ነገሮች አይተናል። ዋናው መስመር ከአዲስ አበባ ደሴ መስመር የሚያስገደው ከሶስት ቀን በፊት ጀምሮ ሙሉ እንቅስቃሴዎች አሉ። በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ዋና አስተዳዳሪ መሐመድ ሻህሊ ስለ አካባቢው ጸጥታ እንዲያ ናገሩን የእጅ ስልካቸው ላይ ብንደውልም ሊነሳልን አልቻለም። ከአራት ቀናት በፊት ለአሜሪካ ድምፅ በሰጡት አስተያየት ግን አካባቢው እየተረጋጋ ቢሆንም የደረሰው ጉዳት ከፍተኛ ነው ብለው ነበር። ሁለት ሺህ አስራ ሶስት ላይ ሙሉ ለሙሉ የወደመ ቀበሌ ነበረ። በመልሶ መቋቋም ያቋቋም ቀበሌ እሱ መልሶ ድጋሜ ሙሉ ለሙሉ ወደመ። አሁን ባለው ተጨባጭ የትናንትና መረጃ አይጨምር ዘጠና ሁለት አርሶ አደር ሞቶብናል። አርባ ስምንት ሺህ ህዝብ በላይ ተፈናግሏል። መቶ ሀያ ሰባት ሰው ቆስሎብናል። ከአንድ ሺህ በላይ ቤቶች ወድሟል ከማሳደሩን ቀበሌ አራተኛው ከወረዳ ጀምሮ በእኛ ወረዳ ብቻ ሶስት ቀበሌዎች ማለት። የአንጾኪያ ገምዛ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ጌትነት አስራት በበኩላቸው በተቀሰቀሰው ግጭት የደረሰው የሞትና የአካል ጉዳት እየተጠና መሆኑን ጠቁመው ከሰብአዊ ጉዳቱ በተጨማሪ ከፍተኛ መፈናቀልና የንብረት ውድመት ደርሷል ብለዋል። ከአንጾኪያ ገምዛ ብቻ ከአራት ከአምስት ቀበሌዎች ከሰላሳ አምስት ሺ ህዝብ በላይ የተፈናቀለበት ሁኔታ ነው። ያለች ተብሎች ጠፍተዋል። በተለይ አሁን ከዚህ ከስንዴ ልማት ጋር ተያይዞ እዛ ቀጠና ላይ ሰፊ የስንዴ ልማት ነበር። ሌሎች አትክልትና ፍራፍሬ ከጠና ነው አካባቢው እነዛ በስፋት የጠፉበት ሁኔታ ነው ያለው። ውሃ ማጠጣትም አልተቻለም። አሁን ስንዴ ውሃ ይፈልጋል፣ ግን መስኖ ራሱ አስገብቶ ውሃ ማጠጣት አልተቻለም። የመድኃኒት ስርጭት ማድረግ አልተቻለም። የኤፍራት አገድሞ ወረዳ ዋና አስተዳዳሪ አቶ ችሮተው እንደገለጹት በሰሜን ሸዋን በኩል ሆነ በኦሮሞ ብሔረሰብ ዞን ግጭቱን ተከትሎ ተፈናቅሎ የነበሩ ሰዎች መመለስ ጀምረዋል። ይሁን እንጂ አሁን ድረስ ግጭቱን ሸሽተው እንደወጡ ያልተመለሱ መኖራቸውን አላስተባበሉም። ገጠሩ ላይ ጀውሃል አካባቢ ያሉት እና ጀሶ አካባቢ ያሉት እዚህ በረሃ ምናምን የሚደርሱ አለ አካባቢ ያሉት ወደ ሰላሳ ሺህ የሚገመት ሰዎች ናቸው የተፈናቀሉት። እስኪ እስካሁን ሰዓት ድረስ የጀዋሃ ወደ ቀዬው አልተመለሰም። መውረድ ሙሉ በሙሉ ቀበሌው ማህበረሰቡ ስለሆነ እንትን ያለው ሌላ ቦታ ነው ያሉት። ነጀሶ በከፊል ነው የተመለሰ ያለው። ነጀሶ ገጠሩ ላይ ዙሪያውን ችግር ያለበት ኤሪያ ስለነበረ አልተመለሱም። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ቀጣዩ ስራ በግጭቱ ጉዳት የደረሰባቸውን መልሶ ማ አቋቋም መሆን አለበት ብለዋል የዚህ ኃይል ፍላጎት ከዚህ በላይ ነበር አሁን ከጸጥታ መዋቅሩ ጋር በመሆን ህዝብን የማረጋጋት ስራ እየሰራን ነው አሁን ዋናው አስቸኳይ ጉዳይ በርካታ ዜጎች ተፈናቅለዋል ቤት አልባ ሆነዋል እነዚህን ቶሎ መድረስ ያስፈልጋል በእኛ በኩል መረጃዎችን እያሰባሰብን ነው በዚህ አጋጣሚ በደረሰው ሰብአዊና ቁሳዊ እንዲሁም ስነልቦናዊ ጉዳት የዞን አስተዳደር የተሰማውን ሀዘን ለመግለጽ ወዳለሁ። በኦሮሞ ብሔረሰብ ዞን የጅላይ ጥሙጋ ዋና አስተዳዳሪ መሐመድ ሻህሊ የህዝቡን ጉዳት የምንታደገው ከፖለቲካ ጨዋታ በመውጣት ነው ሲሉ አሁን ነገሮች እየተረጋጉ ነው ያሉት። የተሻለ ነው። አጠቃላይ እንግዲህ ትውልድ ኢትዮጵያውያንና መንግስት በጋራ ተቃሂቶ መልሶ የመቋቋም ስራ በጋራ ትል ስራ ነው። ከአማራ ማህበረሰብ በኩል ወንድሞቻችን ናቸው። በዙ ልቅ የተፈናቀሉ እየተጎዱ ይኖራሉ። ቀበሌዎችም ተጎድተዋል። በዛ በኩልም ለምሳሌ ሲ ተጎድተዋል ተሜሶ የሚባለው ክባ እንደዚሁ ተጎድተዋል። በስሜት ተነበርተው በዛ በኩል መረጃትን ማግኘት ይችላለን። ስለዚህ ሁለቱ ማህበረሰብ ተጎድተዋል፣ እና የፖለቲካ ጨዋታችንን ትተን ህብረተሰባችን ሰላሙን እንዲያገኝ መልሶ እንዲቋቋም መስራት ግብልናል ል ማለት ይችላለን። በሰሜን ሸዋ ዞን የሸዋ ሮቤት ከተማ አስተዳደር ከንቲባ ተስፋዬ መንግስቴ ደግሞ አጥፊዎች ተጠያቂ እንዲሆኑ መሰራት አለበት ብለዋል። ወንጀለኛ የሚጠየቅበት ስርዓት ኖሮት በዛ መሰረት እንዲጠየቁ ይደረግ። ህዝባችን ደግሞ ከተለያዩ አሉባልታዎችን ወጥቶ እራሱን በተረጋጋ መንፈስ እንዲኖር እንዲያደረግ ብዙ ጊዜ ሸዋረቤ ላይ አሁን እየበተን ያለው አሉባልታና ወሬዎች አሉ። እንዲያደረጋል እንዲመጣብህ የሚል ነገር ይችላሉ። እሱን ትናንትና ህዝባዊ መድረክም ነበር፣ በዛ ላይ ብዙ ነገር ተነጋግረናል። በሰሜን ሸዋ ዞን የአጣየ ከተማ አስተዳደር ነዋሪ የሆነው አስተያየት ሰጪ አካባቢው ሰላም ቢሆንም አብሮ በኖረ ህዝብ ላይ እየተሰራ ነው ያሉት የጥላቻና የልዩነት ቅስቀሳ ለንጹሐን ሞትና መፈናቀል ምክንያት መሆኑን አመልክተዋል። በውሃ በግጦሽ ይጣላሉ፣ ወደ አውጡት ጊዜ ይታረቃሉ። ኦሮሞ ሆን አማራ ተዋልዶ ተጋብቶ ምን ታረገዋለህ አሁን ግማሾቹ ሸሽተው የመጡት ሚገርም ከዚህ ከሙዛምባ ምናምን አካባቢ የሸሹ ለበቾቹ ያፈዝኑሃል። ኦሮሞ አግብተው ወልደዋል። እንዲህ አይነት ጎሳ እንዲህ አይነት ህዝብ፣ አንድ የነበረን ህዝብ ምን ታደርገዋለች? በኦሮሞ ብሔረሰብ አስተዳደር ዞን ጨፋ አካባቢ ነዋሪ መሆናቸውን የሚናገሩት አስተያየት ሰጭ ደግሞ በሁለቱም ህዝቦች መካከል ግጭት እንዲቀሰቀስ የሚሰሩ የመንግስት አካላት ጭምራሉ ሲሉ ይከሳሉ። እያንዳንዱ ቀበሌ የአማራና ኦሮሞ ቦርደር ላይ ማለት ነው የአማራው ኦሮሞም መትረየስን ያክል ነገር ማለት ነው። ህዝቡ እያዋጣ ሲገዛ እያንዳንዱ ቀበሌ አመራር ያውቃል፣ ወረዳ አመራር ያውቃል። ያንን እንግዲህ ቢያንስ መትረየስን ያክል ነገር በህገ ወጥ መንገድ እየመጣ በየቀበሌው ሲከፋፈል ወይም ሲታተል ምናምን ሁሉም ያውቃል። ከደሴ እስካዳማ እየተሄደ በመንግስት መኪና በመስሪያ ቤት በተመደበ በመንግስት መዳጅ በመንግስት በጀ ግጭት ላይ የተሳተፉ አካባቢዎች እንደዚህ እያደረጉ የማሳከም ለማዳን ጥረት የማድረግ ነገር በጣም ይታያል። የአማራ ክልል መንግስት ጸረ ሰላም ሲል የገለጻቸው የታጠቁ ኃይሎች የመሳሪያ አፈሙዛቸውን ወደ ንጹሐን ዜጎች በማዞር በአማራ ክልል ሰሜን ሸዋ ዞን እና ኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ወረዳዎች ውስጥ በሚገኙ ቀበሌዎች ላይ ጥቃት በመፈጸም በሰው ህይወትና ንብረት ላይ ከፍተኛ ጉዳት ማድረሳቸውን አስመልክቶ መግለጫ ማውጣቱ ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአበይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በ12ተኛ ክፍል መልቀቂያ ፈተና የታየው ዝቅተኛ ውጤት መንስኤው መጠናት አለበት ሲሉ ምሁራን ገለጹ። የተማሪዎቹ መውደቅ በትምህርት ስርዓቱ ለረጅም ጊዜ ሲጠራቀሙ የመጡ ብልሹ አሰራሮች ውጤት ነው ያሉት ምሁራኑ መንስኤዎቹ በዝርዝር መታየት እንዳለባቸው አሳስበዋል። ትምህርት ቤት ትምህርት ሚኒስቴር በወሰዳቸው እርምጃዎች ዙሪያም የተለያዩ አስተያየቶችን ሰጥተዋል። በ2014 የትምህርት ዘመን የ12ተኛ ክፍል መልቀቂያ ፈተናን ከወሰዱት ከስምንት መቶ ዘጠና ስድስት ሺህ ተማሪዎች መካከል ወደ ዩኒቨርሲቲ ያለፉት ሶስት ነጥብ ሶስት ከመቶ ወይም ሀያ ዘጠኝ ሺ ዘጠኝ መቶ ዘጠኝ ብቻ መሆናቸው ይታወቃል። ገብረ ሚካኤል ገብረ ማርያም ዝርዝራለሁ። በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ በብሔራዊ ፈተናው ለተማሪዎቹ በብዛት መውደቅ በትምህርት ስርዓቱ ውስጥ ያሉት ተዋናዮች ተጠያቂዎች ናቸው ይላሉ ዋናው ራሱ መንግስት ነው። ያ እንግዲህ የትምህርት ፖሊሲንም ጨምሮ በየደረጃው ያሉ የመንግስት ኃላፊዎች እና ቢሮዎች አሉ ይህን የሚያስፈጽሙ። በመቀጠል ከፌደራል ጀምሮ በተዋረድ የሚወርድ በክልል ትምህርት ቢሮ፣ በወረዳ ትምህርት ጽህፈት ቤት ብለን እስከ ትምህርት ቤት ድረስ እንወርዳለን። ትምህርት ቤት ላይ ነው ቀጥተኛ ጉዳዩ የሚመለከታቸው እንግዲህ መምህራንና የትምህርት ቤት አመራሮች ይኖራሉ። ከዛ በተጨማሪ ተማሪዎችና ወላጆች ይኖራሉ። እነኚህ እንግዲህ ሁሉም አሁን ለመጣው ውጤት ተጠያቂ ናቸው በየደረጃው ማለት ነው። በጅማ ዩኒቨርሲቲ የሚዲያ እና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን ባለፉት ሶስት አስርት ዓመታት ለትምህርት ሽፋን የተሰጠውን ትኩረት ያህል ለጥራት ባለመሰጠቱ ይህ ውጤት መምጣቱን ይናገራሉ። እውነት ለመናገር በከፍተኛ ደረጃ የትምህርት ተደራሽነትን የማትኮር ጉዳይ ነበር እና ይሄ በጣም ጥሩ ነው። ትምህርት ተደራሽ ሆኗል። ከዚህ ጋር ተያይዞ እንግዲህ ሊኖር የሚችል ክፍተት አለ። የጥራት ጉዳይ አለ። የመምህራን እጥረት አለ። የስልጠና ጉዳይ አለ። ከዚህ ከዚህ ጋር ተያይዞ ደግሞ ምልክ መምህራንንም ከፖለቲካው ጋር አገናኝቶ አንድም የፖለቲካው ሂደት ተሳካፊ እንዲሆኑ በቀጥታ ሚሆን በተዘዋዋሪ የማስገደድ ነገር አለ። አይዛ ደግሞ ፖለቲካ ውስጥ ደግሞ የማይሳተፉና ክሪቲካል ሲሆኑ በሀገሪቱ ስርዓት ላይ እጅግ ደግሞ በተለይ ደግሞ በትምህርት ጥራት ላይ አስመልክቶ ጥራት ላይ እናተኩር የሚል ክርክር በሚነሳበት ጊዜ በከፍተኛ ደረጃ ጫናዎች አሉ፣ ማሳደዶች አሉ፣ ማንገላታቶች አሉ። ይሄ ሁሉ ተደምሮ መጨረሻ ላይ እዚህ ደረጃ ደረሰ ማለት ነው። ይህ ዝቅተኛ ውጤት በትምህርት ቤቶች ያሉ የተለያዩ ችግሮች ተደምረው የፈጠሩት እንደሆነ የገለጹት ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት መምህሩ ዶክተር ከበደ ገነቲ ናቸው። ትምህርት ቤቶቻችን ከግብዓት አኳያ በምናይበት ጊዜ ቤተ መጻሕፍት ለባቸው የመምህራን ብቃትና ተነሳሽነት ጥያቄ ውስጥ ያለበት ላቦራቶሪ፣ ስርዓተ ትምህርት፣ የተማሪ የመማር ያለውም ዝግጁነት እንደዚህም ደግሞ የተረጋጋ የመማር ማስተማር ስርዓት የለም። በፖለቲካ ነው የምናጠው። ትምህርት ቤት ብዙ ጊዜ የፖለቲካ ገበያ ማራገፊያ ነው የሚሆነው። ስለዚህ ሁሉ ለመማር የሚያስፈልጉ መሰረተ ልማቶች የአተሟልቶ አልተገኙም። ከሂደት አኳያ ደግሞ ተማሪ ተኮር የሆነ ትምህርት መማር ማስተማር ስርዓት የተማሪ ሚዘና ስርዓቱ ራሱ በጥልቅ ለዚህ ክፍተት የሚዳርግና ጽንሰ ሀሳብ ላይ ብቻ እንጂ ፕራክቲስ ተኮር ያሉ እኔ እናም ትምህርት ቤቶቻችን ደግሞ ስራቸውን በአግባቡ አይተው ለይተው ጠንካርና ደካማ ጎን ለይተው እየሞሉ አለማሄዳቸውን ያሳያል። ወደ ዩኒቨርሲቲ የሚገቡት በሀገር አቀፍ ፈተናው 50ና ከሀምሳ በመቶ በላይ ውጤት ያመጡት ሀያ ዘጠኝ ሺህ ዘጠኝ መቶ ዘጠኝ ተማሪዎች ብቻ መሆናቸውን ትምህርት ሚኒስቴር ገልጿል። በፈተናው ያላለፉት ተማሪዎች ደግሞ በዩኒቨርሲቲዎች የማብቂያ ትምህርት ይሰጣቸዋል ተብለዋል። ዶክተር ደጀኔ ንጉሴ የዚህን እርምጃ ጠንካራና ደካማ ጎን ያብራራሉ። ከዚህ በፊት እንግዲህ እንደዚሁ አይነቶቹ ነበሩ ወጥቶ ወደ ለማህበረሰቡ አገልግሎት እንሰጣለን ተብሎ ወደ ገበያው ሲለቀቁ የነበሩት እና አሁን በተለያየ መስክ በሀገራችን የምናያቸው የምንሰማቸው በጣም የተበላሹ አሰራሮች የዚሁ ውጤት ነው የሚሆነው። አንድ ሰው በራሱ ተምረው በራሱ ጥረት አግኝቶ የማያልፍ ከሆነ ኩረጃ፣ አንዱ የኮራፕሽን መገለጫ ነው። ታች አሁን በየቦታ የምናያቸው የምንሰማቸው፣ በጣም ግድፈት ያለባቸው አሰራሮች፣ ህዝቡን ያማረሩ አሰራሮች የዚሁ አይነት ጄኔሬሽን አሰራር ውጤት መሆኑን ያሳያል። እና ይህንን በተወሰነ መልኩም ቢሆን ለማስቀረት መቻሉ ጥሩ አድርጌ እወስዳለሁ እኔ አሁኑን እርምጃ ማለት ነው። እንደ ጉለት ብዬ የማስበው ይሄ የተጀመረው እርምጃ ከጭንቅላት ላይ መጀመር ነው የሆነው ታች ተማሪዎች ከቅድመ አንደኛ ጀምረው እስከ አስራ ሁለተኛ ክፍል ድረስ ያለፉባቸው የትምህርት ሂደቶች አሉ። እነኛ ሂደት ላይ መወሰድ የነበረበት ጥንቃቄ አልተወሰደ። ተማሪ በዛ የተበላሸው ሂደት ውስጥ አልፎ እዚህ መጨረሻ ላይ ከደረሱ በኋላ አንገት መያዝ ነው የሆነው እና አንደኛ ብክነት ነው፣ ብክነትን ያስከትላል። ይሄ ሁሉ እንግዲህ የሰው ኃይል ወደ ሌላ ነገር ላይ ተሰማርቶ ቢሆን መጀመሪያው ነው ማለፍ የማይችል መጣል አልነበረበትም። ሌላው ሥራ አጥነት እና ወንጀልን ሊያበራክት ይችላል። ያም እንደ መጥፎ ጎኑ ወስዳለው። ሌላው ደግሞ በእንትን እንግዲህ በሂደትም ባለሙያ እጥረትም ሊኖር ይችላል ገበያው ላይ። ዶክተር ጌታቸው ጥላሁን በበኩላቸው የትምህርት ሚኒስቴር እርምጃን ተገቢነት ያመለክታሉ። በየትኛውም የትምህርት ስርዓት ውስጥ እንዲህ አይነት ነገር ከገጠመ በጣም እንደም ለተጋሸበ አሁን እንደምናየው አይነት ነገር ከሆነ ያለው አማራጭ የትምህርት ሚኒስቴር የያዘው አቋም ነው። እነዛ ስታንዳርዱን አሟልተው የገቡቱ በዛው ደረጃ ይሄዳሉ። እነዛኛዎቹም እኮ አይ ቲንክ ቶታሊ የመጣል ጉዳይ አይደለም የማብቃት ስራ ነው የሚሰራባቸው እና በማብቃቱ ስራ ውስጥ አልፈው እንግዲህ እንዲያልፉ እና እድሉን እንዲያገኙ የሚደረግበት አግባብ ይሆናል። ነውም ብዬ ነው የምንረዳው እንጂ ቶታሊ ከሲስተም ተወጣላቸው አይነት ነገር ያልተረዳሁትም መሆኑም ያለበት ደግሞ እንደዛ ነው። ምሁራኑ ከዚህ ችግር የመውጫ መንገድ ያሏቸውንም ሀሳቦች ሰንዝረዋል። ዶክተር ከበደ ሁሉንም አካላት የሚያስማማ አካሄድ መከተል አስፈላጊ እንደሆነ ይገልጻሉ። አንደኛ ሙሉ ጥናት ይደረግ። እዚ እቺ ውጤት አንድ ነገር ብቻ ናት ለምንድን ነው ይሄን የሆነ ነው የምል ሙሉ ግምገማ ከተለያየ ዩኒቨርሲቲ ባለሙያ ሞቢላይዝ ተደርጎ ይሄ ነገር እስኪ ይጠናል ለፖሊሲ ማቅጣጫ ይሆናልና፣ ይሄንን እንዴት ይንፈታለን? አሁን ያጋጠመንን ችግር እንዴት ልንፈታው እንችላለን የምል አገራዊ የሆነ የከፍተኛ ትምህርት አፈጻጸም እንዴት ልናመጣ እንችላለን የምለው ስትራቴጂያዊ ቅድ በግልጽ ችግሮችን የለየ የመፍትያ አቅጣጫዎችን ያሳየ ስትራቴጂያዊ እቅድ ተዘጋጅቶ ከባለድርሻ አካላት ጋር መግባባት መደረስ መቻል አለበት። የትምህርት ሚኒስቴር የፈተናን ደህንነት ለመጠበቅና ኩረጃን ለመከላከል በሚል ምክንያት የ2014 ትምህርት ዘመን የ12ኛ ክፍል ፈተናን ለመጀመሪያ ጊዜ ዘንድሮ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ ማድረጉ የሚታወስ ነው። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በተከታዩ ዘገባ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ በሜምፊስ ቴኔሲ ውስጥ አምስት ፖሊሶች በኋላ ላይ ሕይወቱ ያለፈውን ግለሰብ ሲደበድቡ የሚያሳየው ቪዲዮ ከተለቀቀ በኋላ የፖሊሶች አያያዝ ሕጎች ማሻሻያዎች እንዲደረግባቸው የሚደረጉት ጥሪዎች ጨምረዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሌሲያስ የላከችው ዘገባ እንደሚያሳየው ግን ተጨማሪ ጥቃትን እንዴት መከላከል እንደሚቻል በአሜሪካ ሕግ አውጪዎች መካከል እስካሁን መግባባት የለም። ተጨማሪ ያለን በዩናይትድ ስቴትስ ቴኔሲ ግዛት ሜምፊስ ከተማ ውስጥ የ29 ዓመቱ አመቱ ቲር ኒኮልስ ህይወት ማለፉን ተከትሎ የአሜሪካ መብት ተሟጋቾችና ህግ አውጪዎች ወደፊት መሄድ የሚያስችል መፍትሄ ለማግኘት እየሞከሩ ነው። የኒኮልስ ቤተሰብ ጠበቃ የሆኑት ቤን ክራምፕ ኤቢሲ በተሰኘው የአሜሪካ የቴሌቪዥን ጣቢያ በዚህ ሳምንት ቀርበው በዩናይትድ ስቴትስ ፖሊስ ውስጥ ለውስጥ የሚሰራበት አድሏዊ ባህል መፍትሄ ሊገኝለት እንደሚገባ አጽንኦት ሰጥተው አስረድተዋል። ፖሊሶቹ ጥቁሮች፣ ሂስፓኒክ ወይም ነጮች መሆናቸው ለውጥ አያመጣም። ይህን አይነት ከመጠን ያለፈ ኃይልና አረመኔያዊ ድርጊት በጥቁሮች ሰዎች ላይ እንዲፈጸም ፍቃድ የሚሰጣቸው የፖሊሶች ተቋማዊ ባህል ውስጥ ያለው አሰራር ነው። የፖሊስ ጭካኔን ለመከላከል ሊወሰዱ ስለሚገባቸው እርምጃዎች ለኤቢሲ አስተያየታቸውን የሰጡት ዲሞክራቱ ሴናተር ዲክ ደርቢን ብሔራዊ ውይይት ያስፈልጋል ብለዋል ማነቆዎችን ማገድ፣ ያለ ፍርድ ቤት ፍቃድ ለሚደረጉ ፍተሻዎችና የፖሊስ አካላት ፍቃድ መፍትሄ ማግኘት፣ እነዚህን ነገሮች ሁሉ ማድረግ አለብን፣ ግን በቂ አይደለም። ሁሉም የፖሊስ አባላት ጥፋተኛ እንዳልሆኑ የሚገልጹት የሪፐብሊካን ተወካይ የሆኑት ጂም ጆርዳን ደግሞ ኤንቢሲ በተሰኘው የቴሌቪዥን ጣቢያ ከሚቀርበው ሚት ዘ ፕሬስ ጋር ባደረጉት ቃለ ምልልስ የፖሊስ ማሻሻያ በፌዴራል ደረጃ ሊደረግ እንደሚገባ ተናግረዋል። እንደዚህ አይነት ስልጠና መገዳም አላውቅም። የማነቅ ሁኔታም አልነበረም። ያደረጉት ያለማቋረጥ ኒኮላስን መደብደብ ነው። ስለዚህ ይህ መልሱ እንደሆነ አላውቅም። ጉድ ሞርኒንግ አሜሪካ በተሰኘው የቴሌቪዥን ፕሮግራም ቃለመጠይቅ የተደረገላቸው የሀገሪቱ አንጋፋና ትልቁ የሲቪል መብት ተሟጋጅ ብሔራዊ ማህበር የሆነው ድርጅት ፕሬዚዳንት ዴሪክ ጆንሰን በበኩላቸው ችግሩን ለመፍታት የተለየና ሁለንተናዊ መፍትሄ እንደሚያስፈልግ ሀሳብ አቅርበዋል። ኤጀንሲዎች ጥቃት ለመቀነስ ስልጠና መውሰድ ቢኖርባቸውም ለአእምሮ ጤና የሚሰጠውን የገንዘብ ድጋፍም ማጠናከር አለብን። ጆንሰን፣ አክለው የፖሊሶች የሥነ ምግባር ጉድለት የሚመዘገብበት የመረጃ ቋት መኖር ፖሊሶች ከአንድ ተቋም ወደ ሌላ መቀያየር እንዳይችሉ በማድረግ ልዩነት መፍጠር ይቻላል ሲሉም አስተያየታቸውን ሰጥተዋል። እያዳመጣችሁት ያላችሁት በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅታችንን አጠናቀናል። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ግን አንድ ማስታወቂያ አለን። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከሁለተኛው አጋማሽ ዝግጅቶቻችን ጋር ተመልሰናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን የሚሆነው ሀኪሞን ያማክሩ ነው። ላለፉት ሁለት ሳምንታት ሐኪሙን ይጠይቁ ዝግጅታችን የበረታ ቅዝቃዜ በሰውነት ላይ ሊያስከትል የሚችለውን ጉዳት አስመልክቶ ባደረሱን ጥያቄዎች መነሻነት የሐኪም ትንታኔዎችን ሲያቀርብ ነበረ። በዛሬው መሰናዶም በኢትዮጵያ በልማድ የብርድ በሽታ በመባል የሚታወቀውን ሁኔታ ይመረምራል። ለዛሬ የባለሙያ አስተያየታቸውን የሚሰጡን ቴክሳስ የሚገኘው ፎርዝ ወርዝ ላይ ላይፍ ኬር ሆስፒታል የሳምባ የጽኑ ህሙማን ሕክምናና የውስጥ ደዌ ልዩ ሐኪም የሆኑት ዶክተር ደረጀ ሳህሌ ናቸው። አሉላ ከበደን ያነጋገራቸው ዶክተር ደረጀ ሳህሌ ያየው በድጋሚ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። ባለፈው ሳምንት ፕሮግራማችን በተለይ ዩናይት ስቴትስና አውሮፓን በመሳሰሉ ሀገሮች በዚህ የክረምት ወራት እጅግ የበረታ ቅዝቃዜ መከሰቱን ተከትሎ ለአደጋ የሚጋለጡ ሰዎች መኖራቸውን ተንተርሰን የተወሰኑ ጥያቄዎችን ተመልክተን። በኢትዮጵያ በተለይ በልማድ ብርድ መታኝ፣ የብርድ በሽታ ያዘኝ በሚል ከቅዝቃዜ ጋር ተያይዞ በስፋት የሚነሳውን ሁኔታ ለመመልከት ለአድማጮቻችን አስተዋውቀን ምጥን ምልልሳችንን የቋጭ ነው። ለመሆኑ ይህ ተጨባጭነት ያለው ጉዳይ ነው ብርድ መታኝ ወይንም ብርድ በሽታ ያዘኝ የሚለው አነጋገር? ቅዝቃዜስ ምቾት ከማሳጣት ባለፈ ሰዎች ለሕመም እንዳይዳረጉ መፍራታቸው ምክንያታዊ ስጋት ሲሆን የብርድ በሽታስ በራሱ ምንድን ነው? አመሰግናለሁ። አላ ባለፈው ሳምንት እንደተነጋገር ነው ለከፍተኛ ቅዝቃዜ የረዘምላለ ጊዜ መጋለጥ የልብ ዝውውርን በመቀነስ አይምሮ መስላት በማዛባት ከዚያም አልፎ የልብ ዝብርቅርቅምታት በማምታት እንደ ቬንትርኩራል ፊብሬሽን የሚባል እስክልፈተ ሞት ሊያደርስ እንደሚችል አይተናል። ይሄ እንግዲህ በከፍተኛ ቅዝቃዜ ለረጅም ጊዜ መጋለጥ በዚህ በውጪ ዓለም ቤት የሌላቸው ሰዎች፣ መጠለያ የሌላቸው ሰዎች ብዙ ጊዜ የሚያጋጥም እዚህም የተነሳ መንግስትም፣ ሌሎች ድርጅቶች፣ የእምነት ተቋማት በጣም ብዙ እርዳታ ያደርጋሉ ቅዝቃዜ በመጣ ቁጥር። በእኛ ገር በእኛ አካባቢ ብርድ መታኝ የሚለው አባባል ብዙ ምክንያቶችን ወይም ብዙ ሲምተሞችን ለመግለጽ የምንጠቀምበት አባባል ነው ብዬ ነው የማምነው። ከእነዚህም ውስጥ አንዱ ሰው ጉንፋን ቢይዘው ጉንፋን ቫይረስ የመጣ ሊሆን ይችላል ግን ብርድ መጥቶኝ ነው ነው የምንለው ብዙ ጊዜ ወይም ደግሞ ከጉንፋንም አልፎ ብሮንካይተስ ማለት የመተንፈሻ ቧንቧ ኢንፌክሽን ከፍ ሲል ደግሞ የሳምባ ምች ወይም ኒሞኒያ የምንለው ሁሉ አጠቃለን ብርድ መጥቶኝ ነው የምንልበት አገላለጽ አለ። እዚህ ላይ እንግዲህ ጥንቃቄ መደረግ ያለበት ምልክቶቹ ሳልን፣ ትንፋሽ ማጣትን፣ በተለይ ደግሞ ትኩሳትን ጨምሮ የመሳሰሉት ምልክቶች ካሉ ከሶስት ቀን በላይ ከቆዩ ሳሉም እየጠነከረ ከሄደ በቶሎ ወደ ሕክምና ሄዶ ሐኪም ማየት እና ተገቢውን ሕክምና ማድረግ ይገባል ብዬ አምናለሁ። ስለዚህ ጥቅል ነው ብርድ መታኝ ብለን ስንል፣ ከዚሁ ተያይዘው ዶክተር ደረጀ አንዳንድ ጊዜ በሕዝብ ማመላለሻ ተሽከርካሪዎች ሳይቀር መስኮቶች እንዳይከፍቱ በማድረግ ሰዎች ድራፍት፣ ይመታኛል፣ በዚህ በኩል የቅዝቃዜ ንፋስ ይገባና ለበሽታ ያጋልጠኛል የሚል ስጋታቸውን ሲናገሩ፣ አንዳንዴም እንግዲህ የህዝብ ማመላለሻ ከፊሉ አየር እንዲወጣ እንዲገባ፣ እንዳይታፈን ሲፈልግ ለሙግት ሁሉ የሚዳረጉበት ጊዜ ይታያል። እና ይሄስ ቀዝቃዛ አየር በተከፈተ መስኮት በር እንዳይገባ መጠበቁ ወይም መከልከሉ ከጤና አንጻር ምክንያታዊ ነው? እንግዲህ ድራፍት ኤር የሚለው ቀዝቃዛ አየር በበር ወይም በመስኮት ሾልኮ የሚገባ ማለት ነው። ድራፍት የሚለውን ቃል ከእንግሊዝኛ የተወሰደ ነው። በመግባቱ ምክንያት የሚመጣ ይሄ ነው የተባለ የጤና ችግር ብዙ የለም። ሊሆን የሚችለው ነገር ግን ምንድን ነው የጡንቻ መኮማተር ማስል ስፓዝም የሚባለው በእንግሊዝኛ ሊያመጣ ይችል ይሆናል። ከዛ በተረፈ ግን ች በአየር በበር ወይም በመስኮት ሾልካ የምትገባው በር እንደዚህ ቅድም ያልናቸውን ቫይረስን ወይም ኒሞኒያል ወይም የሳንባ ምችል ቀጥታ የሚያመጣበት ምክንያት ያለ አይመስለኝም። ዶክተር ደረጀ በጠቅላላው ከአየር መለዋወጥ በተለይ በክረምት ጊዜ ይከተላሉ በሚል ስጋት ከሚፈጠርባቸው ቅዝቃዜ ሁኔታዎች ጋር ተያይዞ ሰዎች ለመከላከል ቢያደርጉ ይጠቅማል የሚባል ነገር አለ። ለመቋቋም የሚረዱ መሰረታዊ ትርጉም ያላቸው ነገሮች አሉ። በቅዝቃዜ ወራት በብዛት የሚመጡ ነገሮች ቫይረሶች ናቸው። አሁን እዚህም ሀገር እንደምናየው ማለት ነው። የጉንፋን ሰሞን የምንለው ነው ለእኛ። ስለዚህ ቫይረሶች አሉ፣ ተገቢው ክትባት መውሰድ፣ ደድሜ ክልላችን ደግሞ የኒሞኒያም ወይም የሳምባ ምች ክትባቶች አሉ። እነሱን መውሰድ፣ በዕለታዊ ያኗኗር ደግሞ ኤክሰርሳይስ ማድረግ ተገቢውን አለባበስ መልበስ ለአየር ጸባዩ፣ ለየቀኑ አየር ጸባይ ተገቢ የሆነውን አለባበስ መልበስ። እንዳልኩት ደግሞ በተለይ አሁን ባለንበት በወረርሽኝ ዘመን ራስን መከላከል ተገቢ በሆነ መንገድ ማስክ በሚያስፈልግ ጊዜ አሁን እናደርጋለን፣ እጆቻችንን በሳኒታይዘር ማጽዳት፣ መታጠብ፣ እንደዚህ የመሳሰሉ ቫይረስን የመከላከል ነገር ማድረጉ በጣም አስፈላጊ ነው ብዬ አምናለሁ በነዚህ ለቅዝቃዜ ወራት። መልካም ዶክተር ደረጃኝ የሁለት አድማጮቻችንን ጥያቄዎች መነሻ በማድረግ በተለይ በክረምት ወራት የሚከሰተውን እጅግ የበረታ ቀዝቃዛ አየር ወይም ደግሞ ከእሱ ጋር ተያይዘው የሚነሱ ችግሮችን አስመልክቶ በሁለት ተከታታይ ክፍሎች ለሰጡን ቃለ ምልልስ ለጊዜው አመሰግናለሁ። በሌላ ፕሮግራም መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥልኝ፣ በጣም አመሰግናለሁ አሉላል ድን ስላገኘው የሰኞ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። ተከታዩም ዘገባ በጤና ጉዳይ ላይ የሚያቆየን ይሆናል። በደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት አማሮ ልዩ ወረዳ በተከሰተ የኩፍኝ ወረርሽኝ እስካለፈው ሳምንት ብቻ አንድ የሶስት አመት ህጻን ሲሞት፣ ሌሎች 31 ህጻናት በወረርሽኙ መያዛቸውን የወረዳው ጤና ጥበቃ ጽህፈት ቤት አስታወቀ። የደቡብ ክልል ጤና ቢሮ የህብረተሰብ ጤና ኢንስቲትዩት ወረርሽኙን ለመቆጣጠር ጥረት የተደረገ ነው ቢልም ወላጆችና አስተያየት ሰጪዎች ቁጥሩ ከፍተኛ መሆኑን ይገልጻሉ። የሐዋሳው ዘጋቢያችን ዮናታን ዘብዴስ ተከታዩን ዘገባ አልኳል። የወረዳው የጤና ጥበቃ ጽህፈት ቤት ምክትል ኃላፊም አቶ ሚንተስኖት ዮሐንስ እንዳሉት በወረዳው ከአንድ ሳምንት በፊት የኩፍኝ ወረርሽኝ ተከስቷል። አማሮ ወረዳ ውስጥ ዳኖ የሚባል ቀበሌ አለ። ዳኖ ቀበሌ ውስጥ ከአንድ መንደር የተወሰደ የኩፍኝ መስፈል በሽታ ተከስቶ ናሙና ከሶስት ህጻናት ላይ ተወስዶ ሶስቱም ሙሉ በሙሉ በላብራቶሪ ምርመራ የኩፍኝ በሽታ መሆኑ ስለተረጋገጠ የኩፍኝ ወረርሽኝ ተከስቷል ለማለት ያስችለናል ማለት ነው። የወረርሽኙ መከሰት ከታወቀ በኋላም ወደ ጤና ተቋም ከመጡት ህጻናት ውስጥ የሞተው አንድ ህጻን ብቻ ነው ያሉት ኃላፊው፣ እስካለፈው ሳምንት ሰላሳ አንድ ህጻናት በበሽታው መያዛቸውን አረጋግጧል። አንድ የሶስት አመት ህጻን ህይወቱ በዚህ ሳቢያ ያለፈ መሆኑን ተረጋግጧል ኛ የጤና ችግር ያለበት እስካሁን ባለው አዲስ የደረሰኝ መረጃ የለም ማለት ነው። ይህ ቁጥር እስካለፈው ሳምንት ሐሙስ እለት ብቻ የተመዘገበ ሲሆን ባለፉት አምስት ቀናት ውስጥ ያለው የስርጭቱን መጠን የሚያሳይ መረጃ ገና እየተገመገመና እያጣሩ መሆናቸውን ገልጸው ሲጨርሱ እንደሚያሳውቁ ነግሮናል። በወረዳው ወረርሽኙ ከተከሰተ ዘጠነኛ ቀኑን መያዙን የገለጹት አንድ የወረዳው ጤና ባለሙያ በወረርሽኙ ተይዘው ወደ ህክምና መስጫ ጣቢያ መጥተው የታከሙ ህጻናት 38 ሲሆኑ ዕድሜያቸው ከሰባት ወር እስከ 14 ዓመት ነው ብለዋል። ከዚህ ውስጥ 32 ሕፃናት ምንም አይነት ክትባት ያለወሰዱ ናቸው። ሙሉ ክትባት ወስደውም ጭምር 6 ሕፃናት ታመዋል ነው ያሉት። እስከ ዛሬ ድረስም በበሽታው የተያዙ ሕፃናት ቁጥር 190 ደርሷል በማለትም ገልጿል። የወረዳው የጤና ጥበቃ ጽፈት ቤት ምክትል ኃላፊ አቶ ሚንተስኖት በወርሽኙ የተያዙ ሕፃናት ጉዳት ላይ የወደቁ የሚገኙት ኩፍኝ የታመመ ሕፃን ሐኪም ቤት ከሄደ በኋላ ይሞታል የሚል የቆየና የተሳሳተ አመለካከት በመኖሩ ነው ብሏል። የኩፍኝ በሽታ ክትባት በክልሉ ሁሉም አካባቢዎች ከአንድ ወር በፊት የተሰጠ ቢሆንም በጨቅላ ዕድሜያቸው የሚሰጣቸውን ክትባት በሚገባ አለመውሰዳቸውና ክትባቱ ከአምስት ዓመት በታች ለሚገኙ ሕፃናት የሚሰጥ መሆኑ ለወረርሽኙ መከሰት ምክንያት ሊሆን ይችላል ሲሉ አቶ ሚንተስኖት ተናግሯል። በደቡብ ክልል ጤና ቢሮ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር አቶ ማሙሽ ሁሴን ወረርሽኙን ለመከላከል ሲባል የባለሙያዎች ቡድን ወደ ወረዳው ተልኳል ብሏል። ያው ይሄ በሽታ እንደሚታወቀው በክትባት ልንከላከለው የምንችል በሽታ ነው። ከዚህ ጋር በተያያዘ በአብዛኛው የኩፍኝ ከኛ ጋር የቆየና ሕጻናቶችን የሚያጠቃ በሽታ ነው። ስለዚህ ክልሉ ከባለፈው አመት በዚህ አመት በተለይ የወረሽኙ መጠን በጣም እየቀነሰ መጥቶ መሻሻል ቢኖርም በተለይ በእኛ ደረጃ ከባለፈው ሳምንት ጀምሮ የአማሮ ወረዳ ኩፍኝ ወረሽኝ እንዳለ ለእኛ ሪፖርት አድርገዋል። ያንም መነሻ አድርገን ይህንን ሊደግፍ የሚችል የባለሙያ ቲም ከክልል ወደ አካባቢው ተንቀሳቅሷል። የሕክምና ግብዓቶች በቅርብ እንዲያገኙ አድርገናል እና ቤት ለቤት ተጨማሪ ኬዞች ካሉ የቤት ለቤት አሰሳዎችን እያደረግን ነው። ለወረርሽኙ መከሰት በወረዳው ያለው የጤና አጠባበቅ ስርዓት ደካማ መሆኑና፣ በፀጥታ ችግር ምክንያት ክትባት አለመሰጥ ስን ወስዱም ተናግሯል። ከአንድ ወር በፊትም ትኩሳት ያለባቸው ሰዎች የኩፍኝ ምልክት ያለባቸውን ሰዎች ከመከታተል አንጻር ታች የጤና ጽህፈት ቤቱ ላይ በተለይ ልዩ ወረዳው ላይ ሰፊ ጉለት ነው እያየን ያለ። ስለዚህ ወዲያው ሪፖርት የማድረግም ጉለት አለ፣ እንደተከሰተ ወደኛ ሪፖርት የማድረግ ማለት ነው። ወደ ሌላ ቀበሌያትም እንዳይዛመት ጥረት በመድረግ ላይ መሆኑንም አቶ ማሙሽ ገልጿል። አሁን ብዙ ሰፋ ያለ አንድ ቀበሌ ላይ ቅድም ያነሳው ቀበሌ ላይ ወደ ሀያ አራት ሀያ አራት ሰፈር ወይም ቪሌጅ የሚባሉ ማለት ነው እነዛ አካባቢ ላይ ኬዞ አለ። ስለዚህ አሁንም መቆጣጠር ፈጥነን መቆጣጠር ካልቻልን ኦልሞስት ከዛም በላይ ቀበሌ ሊሄድ ይችላል። ኩፍኝ እንደምታውቀው በጣም ከፍተኛ ተላላፊ በሽታ ነው። ስለዚህ አማሮ ልዩ ወረዳ በርካታ ቀበሌዎች ናቸው ያሉት። አሁን ለጊዜው አንድ ቀበሌ ላይ ነው ኮንፊርም ያደረግነው። ስለዚህ የእኛ ደግሞ ባለሙያዎች ቤት ለቤት በሚያደርጉት አሰሳ በሽታው ያለባቸው በተለይ በባለፈው የክትባት ዘመቻ ተደራሽ ያልሆኑ ኬዞች እንዳሉን አሁን እኛም እየገባን ያለ ምክንያቱም በባለፈው ታስታውስ እንደሆነ ሀገር አቀፍ የኮፊን ክትባት ዘመቻ ነበር። በዛ የኮፊን ዘመቻ ጊዜ በጸጥታ ችግር ምክንያት ተደራሽ ያልሆኑ ቀበሌዎች ናቸው። አሁን እነዚህ የምጠራቸው ቀበሌዎች የዳኖ ቀበሌ ነዋሪና ልጃቸው በዚህ በሽታ የታመችባቸው አቶ እሸቱ ጸዳላ የተባሉ አስተያየት ሰጪ ካለፈው ሳምንት ይልቅ የወረርሽኙ ስርጭት መጨመሩን ተናግሯል። በቀበሌያቸው በዚህ በሽታ ሁለት ሕጻናት ሞታቸውን እንደ እንደሰሙ የተናገሩት አቶ እሸቱ ልጃቸውም ከሳምንት በኋላ ለውጥ ማሳየቷን ገልጿል። የታመመችው ባለፈው ሮቢ ከሳምንት በኋላ አይታክንም ክትባት አይወሰድም በሽታ ሲሉ ሳምንት ቆየውና ከሳምንት በኋላ ሐሙስ ዕለት ወደ ሆስፒታል እየመጣ ከዛ በኋላ ሕክምና እየሰጡ እየከታተሉ አሁን ደህና ናት። በእግር ቦታ እየገባች ነው። በወረርሽኙ በጠና ታመው በወረዳው በሚገኝ ከሌ የመጀመሪያ ደረጃ ሆስፒታል እየታከሙ ያሉ ህጻናት ጥሩ መሻሻል ማሳየት መጀመራቸውን የሆስፒታሉ ሜዲካል ዲሬክተር ዶክተር መሰለ ገብሬ ውስጥ ተናግሯል። አራት አራት ነበረ ገቡት ኦልሬዲ ተሽሏቸዋል። መጀመሪያ እዛ ትንሽ እንትን ነበር። አሁን ከኦክሲጅን ላይም ተነስተዋል ኦልሬዲ በቃ በሌላ ነው። ከአንድ ወር በፊት እድሜያቸው ከአምስት ዓመት በታች የሆኑ ከሶስት ሚሊዮን በላይ ህጻናት የኩፍኝ በሽታ ክትባት በክልል ደረጃ መውሰዳቸውንም አቶ ማሙሽ ለቪኦኤ ተናግሯል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። ዝግጅታችን ይቀጥላል። ተከታዩ ደግሞ የአፍሪካ ነክ ርዕሶችን የምናነሳበት መሰናዶ ነው። አፍሪካ ውስጥ ካሉት የስደተኞች ካምፖች ሁሉ ትልቁ የሆነው የኬንያው ዳዳብ የስደተኞች ካምፕ ሊስፋፋ መሆኑ ተዘገበ። የኬንያ መንግሥትም በስደተኞች ብዛት የተጨናነቀው ካምፕ እንዲስፋፋ ተጨማሪ መሬት መስጠቱ ታውቋል። የኬንያውያን የስደተኛ ካምፕ ለማስፋፋት የተወሰነው በሺዎች የሚቆጠሩ ሶማሊያውያን ከምንጊዜም በላይ የከፋውን ድርቅና ረሃብ በመሸሽ ወደ ካምፑ እየጎረፉ ባሉበት ወቅት ነው። ጁማ ማጅንጋ ከካምፑ ያስተላለፈውን ዘገባ ቆንጂት ታዬ ለዛሬ አፍሪካ ነክ ርዕሶች እንደሚከተለው አሰናድተዋለች። የስድስት ትንንሽ ልጆች እናት የሆነችው ዘምዘም ኡመር አገሯ ያለች የስደተኛ ካምፑ ኑሮ ጥሩ እንደሆነ ትሰማ እንደነበር ትናገራለች። የምትኖረው ሞቃዲሾ አቅራቢያ ነበረ። ከስድስት ወራት በፊት በደረሰ የቦምብ ጥቃት የአስር ዓመት ልጇ ቆሰለ። ከዚያ በኋላ ልጆቿን ይዛ ወደ ዳዳብ ተሰደደች። ስትደርስ የጠበቀችውን እንዳላገኘች ነው የምትናገረው። እስካሁን የምግብ እርዳታ መቀበያ ካርድ ብቻ ነው የተሰጠን። በስደተኝነት እውቅና ተሰጥቶን አልተመዘገብንም፣ መታወቂያም አልተሰጠንም። እንደ ዘምዘም ሁሉ ወደ መቶ ሺህ የሚሆኑ ሶማሊያውያን ድርቁንና ግጭቱን ሸሽተው ወደ ኬንያ ተሰደዋል። ሆኖም ኬንያ በተጨናነቀው የዳዳብ መጠለያ ካምፕ አዲስ ስደተኞች መመዝገብ እንዲቆም በማዘዟ አዲስ መጪዎቹ ስደተኞች ከካምፑ ውጪ ባሉ በቂ አገልግሎት በሌላቸው ጊዜያዊ መጠለያዎች እንዲሰፍሩ ተደርጓል። ጃን መዋንጊ በዳዳብ የኬር ኢንተርናሽናል የስደተኛ መርሃ ግብር ኃላፊ ናቸው። እንዲህ ሲሉ ያብራራሉ። ስደተኞቹ የሚሰፍሩበት አብዛኛው ቦታ መሰረታዊ አገልግሎት የለውም። ለምሳሌ ያህል የንጽህና አገልግሎት የለም። ውሃ ስለሌለ በቂ የመጸዳጃ ቦታ የለም። ትምህርት ቤትም ሆስፒታልም የለም። ስለዚህ በካምፑ ያለው ሁኔታ አስከፊ ነው። የኬንያ መንግስት ካምፖቹን በሙሉ እዘጋለሁ እያለ በየጊዜው ሲያስታውቅ እንደነበረ ይታወሳል። አሁን ግን በካምፑ ያለውን መጨናነቅ ቀለል ለማድረግ እንደ አውሮፓውያን አቆጣጠር በ2016 ዓ ም የተዘጉ ሁለት መጠለያዎች እንዲከፈቱ ፈቅዷል። የረዴት ድርጅቶችም እንደሚሉት መጠለያዎቹ ቀደም ብሎም መከፈት የነበረባቸው ናቸው። ጋይ አቦኞ በዳዳብ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር ተጠሪ ናቸው። መጠለያ ካምፖቹ ከአቅም በላይ እየተጨናነቁ መሆናቸውን የዓለም የምግብ ፕሮግራምም አስቀድሞ አስታውቆናል። አብዛኞቹ መጠለያዎች እያንዳንዳቸው ወደ አንድ መቶ ሺህ ስደተኛ ይዘዋል። ካምፖቹ መቶ ሺህ ሰው የማስጠለል አቅም የላቸውም። ነገር ግን አሁን ስደተኞቹ እየገቡ ነው። ከየካቲት ወር በኋላ ስደተኛ መቀበል እንደማይቻል የዓለም የምግብ ፕሮግራም ነግሮናል። ዘምዘም ኡመር በሚከፈተው ካምፕ ከልጆቼ ጋር የተሻለ ኑሮ አገኝ ይሆናል ብላ ተስፋ አድርጋለች። በሚከፈተው ካምፕ ደህንነታችን ይጠበቃል፣ ውሃና መጠለያ የመሳሰለው መሰረታዊ አገልግሎት፣ ለልጆችም ትምህርት ቤት ተሟልቶልን እንኖራለን ብዬ ተስፋ አድርጋለሁ። የኬንያ መንግስት እንዳስታወቀው በአዲሶቹ መጠለያ ጣቢያዎች የሚሰፍሩት ተመዝግበው መታወቂያ የያዙ የቆዩ ስደተኞች ብቻ ናቸው። እንደ ዘምዘም ኦመር ያሉት አዲሶቹ ደግሞ የስደተኝነት መታወቂያ እስከሚያገኙ በተስፋ መጠባበቅ ሊኖርባቸው ነው። ብዛት ያላቸው ስደተኞች ከተቀበሉ የአፍሪካ ሀገሮች አንዷ በሆነችው በኬንያ ከግማሽ ሚሊዮን በላይ ስደተኞች ተጠልለዋል። የሚበዙት ሶማሊያውያንና ደቡብ ሱዳናውያን ናቸው። አሁንም የምናልፈው ደግሞ ወደ ሳምንታዊ የስፖርት ዝግጅታችን ነው። ኢትዮጵያዊ የ17 ዓመቱ አትሌት አብዲሳ ፈይሳ በ3000 ሜትር የቤት ውስጥ ውድድር አዲስ ታሪክ በመጻፍ አሸንፏል። ካፍ ለቻን የአፍሪካ ዋንጫ ውድድር ያዘጋጀውን የሽልማት ገንዘብ በ60 በመቶ ማሳደጉን አስታውቋል። ባለፉት ሁለት የተጫዋቾች ዝውውር መስኮቶች ከተከታዩ ማንቸስተር ዩናይትድ እጥፍ በላይ ያወጣው ቼልሲ ለዝውውር ባወጣው ገንዘብ በዓለም ቀዳሚውን ደረጃ ይዟል። ኖቫክ ጆኮቪች አስረኛውን የአውስትራሊያ ኦፕን ዘውድ በመድፋት ከራፋኤል ናዳልን የ22 ግራም ሰላም ክብረ ወሰን ተጋርቷል። እነዚህንና ሌሎቹ የስፖርት ወሬዎችን ያካተተው የኬኔዲ ዘገባ ተከታዩ ነው። የ17 ዓመቱ ታዳጊ አትሌት አብዲሳ ፈይሳ በ3 ሺ ሜትር የቤት ውስጥ ውድድር አዲስ ታሪክ በመጻፍ አሸንፏል። ኢትዮጵያውያን አትሌቶች በሁለቱም ጾታ በድል በተንበሸበሹበት በጀርመን ካርልስ ሩሄ አርብ ምሽት ጥር 19 2015 ዓ.ም በተካሄደው የ3 ሺ ሜትር የዓለም የቤት ውስጥ ውድድር በወንዶች የ17 ዓመቱ አትሌት አብዲሳ ፈይሳ ወትሮውን እንብዛም የማይታወቀውን ስሙን በጉልህ የሚያስጠራ ውጤት አስመዝግቦ አሸንፏል። አትሌት አብዲሳ በመጀመሪያው የቤት ውስጥ ውድድሩ 3,000 ሜትሩን 7 ደቂቃ ከ40 ሰከንድ ከ35 በሆነ ሰዓት የጨረሰ ሲሆን በ17 ዓመቱ የርቀቱን ፈጣን ሰዓት ያስመዘገበ አትሌት መሆኑን የዓለም አትሌቲክስ አስታውቋል። ውድድሩን የጨረሰበት ሰዓት የዓመቱ ፈጣን ሰዓት መሆኑንም ነው ድርጅቱ የገለጸው። ሌላኛው ኢትዮጵያዊ አትሌት አዲሱ ግርማ 7 ደቂቃ ከ41 ነጥብ 53 ሰከንድ በሆነ ሰዓት ውድድሩን ሶስተኛ ደረጃን በመያዝ አጠናቋል። የሁለተኝነቱን ደረጃ የያዘው ደግሞ የቤልጅየሙ ሮቢን ሄንሪክስ ነው። በሴቶች ምድብ በተካሄደው የ3000 ሜትር ውድድር ደግሞ ኢትዮጵያውያን አትሌቶች ከአንደኛ እስከ አምስተኛ ተከታትለው በመግባት አሸንፈዋል። አትሌት ለምለም ኃይሉ 8 ደቂቃ ከ37 ነጥብ 55 በሆነ ሰዓት ርቀቱን በአንደኝነት ስታጠናቀቅ፣ አትሌት ወርቋ ጌታቸው ሁለተኛ፣ አትሌት ዳዊት ስዩም ሶስተኛ፣ አትሌት ሚዛን ዓለም አራተኛ፣ እንዲሁም ዘርፌ ወንድም ማገኝ አምስተኛ ደረጃን በመያዝ አጠናቀዋል። በሌላ የአትሌቲክስ ዜና በጃፓን ኦሳካ በተካሄደ የሴቶች ማራቶን ኢትዮጵያውያን አትሌቶች አንደኛና ሁለተኛ ደረጃን በመያዝ አሸንፈዋል። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው በዚህ ውድድር አትሌት ሀቨን ኃይሉ በ2 ሰዓት ከ21 ደቂቃ ከ13 ሰከንድ በአንድ ደቂቃ ልዩነት የሀገሯን ልጅ መሰረት ጎላን አስከትላ በመግባት አሸንፋለች። ከ3 እስከ 10 ያሉትን ደረጃዎች ይዘው ያጠናቀቁት ደግሞ ጃፓናውያን አትሌቶች ናቸው። ለቻን የአፍሪካ ዋንጫ ውድድር ያዘጋጀውን የሽልማት ገንዘብ በ60 በመቶ ማሳደጉን ካፍ አስታወቀ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በአልጄሪያ በመካሄድ ላይ ላለው የ2022 የአፍሪካ ሀገራት የቻን ውድድር አሸናፊ የሚሸልመውን ገንዘብ መጠን 60 በመቶ ከፍ አድርጎ 2 ሚሊዮን ዶላር እንዲሆን መወሰኑን አርብ ዕለት ይፋ አድርጓል። የዘንድሮው የዋንጫ አሸናፊ ቡድን ከሁለት ዓመት በፊት የነበረው ሻምፒዮን ካገኘው 1 ሚሊዮን 250 ሺህ የአሜሪካ ዶላር ጋር ሲነጻጸር በ750 ዶላር ልቆ ሁለት ሚሊየን ዶላር ያገኛል። የካፍ ፕሬዚደንት ዶክተር ፓትሪስ ሞዜፔ ውሳኔው የአፍሪካን ውድድሮች የንግድ እሴት ለማሳደግ ከተያዘው ስትራቴጂ ጋር እንዲጣጣም ታስቦ የተወሰነ ነው ማለታቸውን ከድርጅቱ ድረገጽ ያገኘነው መረጃ ያመለክታል። ለውድድሩ የተመደበው አጠቃላይ የሽልማት ገንዘብ ከሁለት ዓመት በፊት በተካሄደው ውድድር ላይ ለተሳተፉ አገራት በሙሉ ከተከፈለው አምስት ሚሊየን አራት መቶ ሀምሳ ሺህ የአሜሪካ ዶላር ወደ ሰባት ሚሊየን ዘጠኝ መቶ ሺህ ዶላር ከፍ ብሏል። ሁለተኛ ደረጃ የሚወጣው ቡድን 800 ሺህ የአሜሪካ ዶላር ሲያገኝ ሶስተኛና አራተኛ ደረጃን ይዘው የሚያጠናቅቁት ደግሞ እያንዳንዳቸው 500 ሺህ ዶላር ያገኛሉ ተብሏል። ከሩብ ፍጻሜ ማለፍ ያልቻሉ አራት ቡድኖች እያንዳንዳቸው 400 ሺህ ዶላር የሚያገኙ ሲሆን በሶስት ቡድን ምድብ ሁለተኛ ሆነው የሚያጠናቅቁትና በአራት ቡድን ምድብ ሶስተኛ ሆነው የሚያጠናቅቁ ሀገራት እያንዳንዳቸው 300 ሺህ ዶላር ያገኛሉ። በሁሉም ምድቦች ውስጥ የመጨረሻውን ደረጃ ይዘው ያጠናቀቁ ቡድኖች ደግሞ እያንዳንዳቸው 200 ሺ ዶላር እንደሚያገኙ ተገልጿል። በውድድሩ የተሳተፈችው ኢትዮጵያ በምድብ ጨዋታዎች የመጨረሻውን ደረጃ ይዛ በማጠናቀቅ መሰናበቷ ይታወቃል። በስፖንሰርሺፕ ምክንያት ቶታል ኢንጂነርስ ቻን በመባል የሚታወቀው ይህ ውድድር በአገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ የሚሳተፉበት ውድድር ሲሆን ሰባተኛው የ2022 ውድድር ከጥር አምስት ጀምሮ በአልጄሪያ እየተካሄደ ይገኛል። ፍጻሜው ጥር 27 በአልጀርስ በሚገኘው ኔልሰን ማንዴላ ስታዲየም ሊ ደረግ ቀን ተቆርጦለታል። ባለፉት ሁለት የዝውውር መስኮቶች ከተከታዩ ማንቸስተር ዩናይትድ እጥፍ በላይ ያወጣው ቼልሲ ለዝውውር ባወጣው ገንዘብ በዓለም ቀዳሚውን ደረጃ ይዟል። ሲአይኢኤስ የተባለ የእግር ኳስ ነክ ጉዳዮችን የሚያጠና ተቋም ያጠናቀረው መረጃ እንደሚያሳየው ቼልሲዎች በክረምቱና እስካለፈው ረቡዕ ጥር 17 ባለው በአዲሱ የዝውውር መስኮት 15 ተጫዋቾችን ለመግዛት 555 ሚሊዮን ዩሮ ከፍለዋል። ይህ ሪፖርት ከወጣ በኋላ ደግሞ ቼልሲ በትናንትናው ዕለት ማሎ ጉስቶን ከሊዮን በ31 ሚሊዮን ፓውንድ አስፈርሟል። ባለፉት ሁለት የዝውውር ወቅቶች ለተጫዋቾች ዝውውር ባወጣው ወጪ ሁለተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ በአንጻሩ ለሰባት ተጫዋቾች 272 ሚሊዮን ዩሮ ከፍሏል። በደረጃ ሰንጠረዥ ውስጥ ከ1 እስከ አምስት የሚገኙ ሁሉም ክለቦች ከእንግሊዝ ፕሪሚየር ሊግ ናቸው። ዌስትሃም ዩናይትድ፣ ኖቲንጋም ፎረስት ና ወልቨርሃምፕተን ወንድረርስ በቅደም ተከተል ሶስተኛ፣ አራተኛ ና አምስተኛ ደረጃን ይዘዋል። ከእንግሊዝ ፕሪሚየር ሊግ ክለቦች መካከል ሁለቱ የዝውውር ወቅቶች ባወጣው ወጪ 51ኛ ደረጃ ላይ ከተቀመጠው ሌስተር ሲቲ ውጭ ያሉት ሁሉም 19 ክለቦች በቀዳሚዎቹ 50 ደረጃዎች ውስጥ ይገኛሉ። በገንዘብ ቀውስ ውስጥ ያለው የስፔኑ ባርሴሎና ከፍተኛ የገንዘብ አቅም ካለው ከፈረንሳዩ ፓሪስ ሴን ጀርሜን በላይ አውጥቷል። የኔዘርላንድሱ አያክስ አምስተርዳም ደግሞ ከአውሮፓ ትላልቅ አምስት ሊጎች ውጭ ካሉት ክለቦች ለተጫዋች ዝውውር ባወጣው ወጪ ይመራል። የብራዚሉ ግዙፍ ክለብ ፍላሜንጎ ደግሞ ከቀዳሚዎቹ 50ዎቹ ውስጥ የተካተተ ብቸኛው ከአውሮፓ ውጭ የሆነ ክለብ ነው። በሊግ የእንግሊዙ ከፍተኛ ዲቪዚዮን 319 ቢሊዮን ዩሮ ጠቅላላ ውጪ በማድረግ ቀዳሚው ሲሆን፣ ይህም ሁለተኛ ደረጃ ላይ ከሚገኘው ከጣሊያኑ ሴሪያ በአራት እጥፍ እንደሚበልጥ ጥናቱ አመልክቷል። በመጨረሻም ኖቫክ ጆኮቪች አስረኛውን የአውስትራሊያ ኦፕን ዘውድ በመድፋት የራፋኤል ናዳልን የ22 ግራንድ ስላም ክብረ ወሰን ተጋርቷል። በትላንቱ የአውስትራሊያ ኦፕን የፍጻሜ ጨዋታ ሰርቢያዊው ኖቫክ ጆኮቪች የግሪኩን ስቴፋኖስ ጢሲፓስን 6 ለ 3 7ለ6፣ በድጋሚ 7ለ6 በሆነ ውጤት አሸንፏል። ከአንድ አመት በፊት ከኮቪድ-19 ክትባት ጋር በተገናኘ ከአውስትራሊያ የተባረረው የ35 ዓመቱ ጆኮቪች በአውስትራሊያ ኦፕን ላይ የበላይነቱን አስቀጥሎ በሜልቦ አስረኛውን ድል ተቀዳጅቷል። በዚህም ያሸነፋቸውን የግራንድ ስላም ዋንጫዎች 22 በማድረስ ከራፋኤል ናዳል ጋር ተስተካክሎ የክብረ ወሰን ባለቤትነትንም ተጋርቷል። ኖቫክ ጆኮቪች በ22 የወንዶች ግራንድ ስላም ክብረ ወሰን ከራፋኤል ናዳል ጋር እኩል የሆነበትን አስረኛውን የአውስትራሊያ ኦፕን ማሸነፍ የሕይወቴ ትልቁ ድል ነው ብሏል። በተጨማሪም ጆኮቪች የትናንቱን ድል ተከትሎ ወደ ቁጥር አንድ የዓለም የሜዳ ቴኒስ ተጫዋችነት ደረጃው ተመልሷል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ። ፕሮግራሞቻችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ወይም በተለያዩ ሳምንታዊ መሰናዶች ቢካተቱ የምትሏቸውን ርዕሶች ጥቆማ ለመስጠት በምን ታገኙናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ዝግጅቶቻችንን በዚሁ አጠናቀቅን። ከአቀናባሪያችን ብርሃን ኃይሉ ዋና አዘጋጅ ሲሆን ግርማ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ በማለት አለዚያም በዋትሳፕ ቁጥራችን 202215 3505 ከፊት የመደመር ምልክትና አንድ በማስቀደም ማድረሳችሁ ሰላማችሁን አትርሱ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደህና ደሩ።